በዚህ ሳምንት ሊቢያና ግብፅ ውስጥ የተከሰቱት ዐመጾች ምንም ያህል ስሜትን የሚነካ ቢሆን ሐሳብን በነጻነት በመግለጽ ነጻነትና በእምነት ክብር መካከል ያለውን የቆዩ ግጭቶችና ፍጭቶች ወደ አደባባይ አውጥተዋል። ተንታኞች እንደሚሉት ለእንዲህ ዐይነቱ ሐሳብን የመግለጽ ነጻነት ጉዳይ መድኃኒቱ ይበልጥ ሐሳብን የመግለጽ ነጻነት ነው። ካይሮ የምትገኘው ኤሊዛቤት አሮት አንዳንዶቹን አነጋግራ ተከታዩን ዘገባ ልካለች። ሰሎሞን አባታ ያቀርበዋል። ሊቢያ፣ ግብፅና የመን ውስጥ በሚገኙ የአሜሪካ ሚስዮኖች ላይ የተሰነዘሩ ጥቃቶች በእነዚያ ሀገሮች በገሃድ በሚታየውም ቢሆን ወዳጅ ላይ አመፃን እንደምን በቀላሉ ሊቀሰቀስ እንደሚችል አሳይተዋል። አንድ መልእክቱ ምን እንደሆነ የማይገባ የተወናበደና የጥራት ደረጃውም እዚህ ግባ የማይባል ግን አሜሪካ ውስጥ የተሠራ የነቢዩ መሐመድን ክብር ይነካል የተባለ ቪዲዮ ለብዙ ቁጣና ለግድያም አድርሷል። ሰይድ ሳዲግ ካይሮ በሚገኘው አሜሪካን ዩኒቨርሲቲ የፖለቲካል ሶሲዮሎጂ መምህር ናቸው። ይሄ ለጽንፈኝነት የሚከፈል ዋጋ ነው። ፊልሙን የሠሩት ሰዎች የፈለጉት ጽንፈኛ ምላሽ ከሆነ ይኸው አገኙት፣ ተሳካላቸው ይህ በቀላሉ ለማሰራጨት የሚቻል ጸረ ምዕራብ የፖለቲካ አጀንዳ ነው ይላሉ ሳዲቅ። ከሙስሊሙም ይሁን ከክርስቲያኑ ሕዝብ ብዙሃኑ እኮ ጽንፈኛ አይደለም፣ ግን በሁለቱም በኩል ባሉት ጽንፈኞች የግዱን ታግቶ ያለ ነው። አንደኛው ወገን አንድ የትንኮሳ ተግባር ይፈጽማል፣ ያኛው ደግሞ ለዚያ አጸፋ ይመልሳል። እናም ያን ሲያደርጉ ዝም ብሎ የተቀመጠውን ብዙሃን ሕዝብ ወደ ጽንፈኝነትና ወደ መጠራጠር፣ ወደ አለመቻቻል ሊገፉት ይሞክራሉ። የቤንጋዚውን ጥቃት የሊቢያ መንግሥት በግልጽ አውግዟል። የግብፅ መንግሥት ግን ምንም እንኳ በኤምባሲዎች ላይ የሚፈጸምን ጥቃት ሕገ ወጥ አድራጎት መሆኑን በመግለጽ ነቀፌታውን በማግስቱ ያሰማ ቢሆንም በመጀመሪያው ዕለት ግን በአምባሳደር ስቲቨንስ ላይ የተፈጸመውን ግድያ በግልጽ ሳያነሳ ነበር መልስ የሰጠው። በሙስሊም ሀገሮች እንግዲህ ስለ መንግሥትና መገናኛ ብዙሐን ግንኙነት ያለመረዳት ነገር አለ። አሁንም ቢሆን ልክ እንደ ፈላጭ ቆራጭ ዘመኑ የሚሠራ ነው ብለው ነው የሚያምኑት። ማለት መንግሥት ሚዲያውን ይህን አድርግ ያን አታድርግ ብሎ የሚያዝ ይመስላቸዋል። ፕሬዚደንት ኦባማ እስልምናን የሚነካው ያ ፊልም ይሠራ ብለው አላዘዙም። እንዲያውም እርሳቸው አሜሪካ ውስጥ የሙስሊሞች ወገን ናቸው ተብለው ነው የሚወነጀሉት። ዚያድ አክል ሙሳ ካይሮ የሚገኙ የፖለቲካ ተንታኝ ናቸው። መንግስቱ ያን አመለካከት ለመቋቋም የሚያስችል በቂ ፖለቲካዊ አቅም ያለው አይመስለኝም። መንግስቱ አዎ፣ የሚያስከፋ ፊልም ተሰርቷል፣ ግን ይህን ያህል ከባድ ነገር አይደለም፣ ደግሞ ያ የዩናይትድ ስቴትስን መንግሥት አይወክልም፣ የመናገር ነጻነት ጉዳይ ነው ብሎ ሊያስረዳ ፈጽሞ አይችልም። ይህ በቅርብ ዓመታት ውስጥ በተደጋጋሚ እያየነው ያለን አድራጎት ነው። በቅርቡ አንድ የዴንማርክ ሰዓሌ ጋዜጣ ላይ ያወጣቸው ነቢዩን የሚመለከቱ የካርቱንና ሌሎችም በምዕራብ አገሮች ውስጥ የሚወጡ ስዕሎች ቅሬታንና ቁጣን መቀስቀሳቸው አልቀረም በምዕራቡ ዓለም የፈጠራ ሥራ ትልቅ ቦታ ይሰጠዋል በምሥራቅ ደግሞ በቀይ መስመር የተሰመረ ገደብ አለ ግጭቱ ያለው እዚያ ጋ ነው ይህኛው ትክክል ነው፣ ያኛው ትክክል አይደለም ማለትም አይደለም። የሁለቱ ወገኖች አመለካከት የተለያየ ነው። ለዚያ መላ ፈልገንለት አናውቅም። ዚያድ ሙሳ ያክሉናም እንዲህ ይላሉ፦ ይህ ጥያቄ ሐሳብን የመግለጽ ነጻነት አንዱ መገለጫ እንጂ በሃይማኖት ላይ የሚካሄድ ጦርነት አለመሆኑን መንግሥታት በግልጽ ማስቀመጥና ማሳመን እስኪችሉ ድረስ እንዲህ ዐይነቶቹ ዐመጾች እየተመላለሱ መምጣታቸው አይቀርም።